ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ማክሰኞ ሰኔ 23 ቀን 2007 ዓ ም የተዘጋጁ ልዩ ልዩ ቅንብሮችን ይዘናል። አብራችሁ እንድታመሹ እንጋብዛለን። አስተናጋጃችሁ ሰለሞን ክፍሌ ነኝ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍሳሐ የእንስማ የቡሩንዲ ገዥ ፓርቲ በትላንቱ የምክር ቤት ምርጫ ድምፅ ለመስጠት በወጣው ሰው ብዛት እንደተደሰተ ገልጿል። ተቃዋሚዎች በምርጫው እንዳልተሳተፉና በዓለም አቀፍ ደረጃ ተቃውሞ መቅረቡ ይታወሳል። የገዢው ፓርቲ ሊቀመንበር ፓስካል ኒያም ቤንዳ የብሩንዲ መራጮች በምርጫው እንዳይሳተፉ ከተቃዋሚዎች የቀረበውን ጥሪ ያልተቀበሉት ከመፈንቅለ መንግስት ይልቅ ዲሞክራሲን ስለመረጡ ነው ብለዋል። ትላንት ለመምረጥ የወጣው ሰው ብዛት ትንሽ ነበር ተብሏል። የምርጫው ጊዜ እንዲተላለፍ ጥሪ አድርገው የነበሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የምርጫው ጉዳይ ክፉኛ እንዳሳሰባቸው ገልጸው ነበር። የምርጫ ባለሥልጣኖች ምርጫው በሰላም ተካሂዷል ብለዋል። ነዋሪዎች ግን በመዲናይቱ ቡጁምቡራ ቶክስና ቢያንስ አንድ የቦምብ ፍንዳታ ሰምተናል ይላሉ። ይህ የሆነው ከፍተኛ የጸጥታ ጥበቃ በተደረገበት ወቅት ነው። የደረሰ ጉዳት ካለ አልተገለጸም። በምርጫው ብዙ መራጮች አልተገኙም የሚለውን ወሬ የገዢው ፓርቲ ሊቀመንበር አስተባብለዋል። የብሩንዲ ህዝብ የዲሞክራሲ ፍላጎት ስላለው በብዛት ወጥቶ መርጧል ብለዋል። የምርጫው ሂደት ነፃ አልነበረም ለሚለው ነቀፌታም የተባበሩት መንግስታት ድርጅትና የኬንያ ታዛቢዎች በቦታው ነበሩ ሲሉ መልሰዋል። ላይቤሪያ ውስጥ የ17 ዓመት ዕድሜ ወጣት አስከሬን አስከሬን የኢቦላ ቫይረስ ተገኘበት። ሀገሪቱ እንደ አውሮፓ አቆጣጠር ባለፈው ግንቦት ዘጠኝ ቀን ከኢቦላ በሽታ ንጹሕ እንደሆነች ከተገለጸ በኋላ በኢቦላ የሞተ ሰው ሲገኝ ለመጀመሪያ ጊዜ ነው። የላይቤሪያ ምክትል የጤና ጥበቃ ሚኒስትር ቶልበርት ኔንሱዋ መደንገጥ አያስፈልግም ሲሉ ህዝቡን ለማረጋጋት ሞክረዋል። ሟቹ በተገቢ መንገድ ተቀብሯል። ከሟቹ ጋር ግንኙነት የነበራቸውን ሰዎች የመፈለጉ ተግባርም ተጀምሯል ብለዋል ባለሥልጣኑ። ወጣቱ የሞተው ባለፈው ረቡዕ እንደሆነ አሶሽትድ ፕሬስ የዜና አገልግሎት ዘግቧል። የኢቦላ በሽተኛው የሞተው ከግኒና ከሴራሊዮን ድንበሮች ርቆ በሚገኝ ማርጊቢ ወረዳ እንደሆነ ተገልጿል። ሁለቱ ሀገሮች በኢቦላ በሽታ የተጎዱ መሆናቸው ይታወቃል። የሕክምና ባለሙያዎች ወጣቱ በሽታው የያዘው በጉዞ ላይ እንደሆነ ለይተው ለማወቅ እየሞከሩ መሆናቸውን ኔንሷ ገልጸዋል። ኢንዶኔዥያ ውስጥ አንድ ወታደራዊ የመጓጓዣ አይሮፕላን ሱማትራ በተባለች ደሴት በሚገኘው መኖሪያ ሰፈር በተከሰከሰበት ወቅት ቢያንስ 49 ሰዎች እንደተገደሉ የሀገሪቱ ባለሥልጣኖች ተናግረዋል። ሄርኩለስ ሲ 130 አይሮፕላን ሜዳል በተባለችው በትልቅነቷ የሶስተኛነትን ቦታ በምትይዘው ከተማ ላይ ወድቆ በአንድ ሆቴልና በሁለት መኖሪያ ቤቶች ላይ የተከሰከሰው ከበረራ ወደ አይሮፕላን ማረፊያው ሲመለስ እንደሆነ ታውቋል። የወደቀው አይሮፕላን ሲጋይና ከተመቱት ቤቶችና መኪኖች ጥቅጥቅ ያለ ጥቁር ጭስ ሲወጣ በማህበራዊ ሚዲያ ታይቷል። አድማጮች፣ ዜናው ዚላ ያበቃ። አዳነች ፍሳሀየን ለዜናው አመሰግናለሁ። ከምሽቱ 3 ሶስት ሰዓት ላይ በ19 በ22ና 25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የቡሩንዲ መራጮች ትላንት ሰኞ በምክር ቤታዊና አካባቢ ምርጫዎች ድምፃቸውን ሲሰጡ ውለዋል። የሀገሪቱ ፕሬዚደንት ፒየር ክሩንዚዛ ለሶስተኛ የሥልጣን ዘመን ለመመረጥ መወዳደራቸውን የተቃወሙ በርካታ ታዋቂ ተቃዋሚ ፓርቲዎች ግን በምርጫው ላለመካፈል ወስነዋል። መንግሥቱ ተቃዋሚ ፓርቲዎችን፣ ሲቪል ማኅበረሰብ ድርጅቶችንና መገናኛ ብዙሃንን እያፈነ በመሆኑ የምረጡን ዘመቻ ለማካሄድ እንዳይቻል አድርጓል በማለት ይከሳሉ። የቪኦኤው ዊልያም ኢግልዝ ያጠናቀረውን ዘገባ ቆንጅት ታየ አቀርባለች። የምክር ቤት ተወካዮች ምርጫው እንዲዘገይ የአውሮፓ ህብረት፣ የአፍሪካ ህብረት፣ የምስራቅ አፍሪቃ ማህበረሰብ እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪ ሙን ያደረጉት ጥረት አልተሳካም። ምርጫዎቹ ግልጽና አሳታፊ መሆናቸውን ለማረጋገጥ መንግስቱና ተቃዋሚዎቹ አንድ ስምምነት ላይ እስኪደርሱ እንዲዘገይ ነበር የወተወቱት። ባለፈው ሳምንት በርካታ የቡሩንዲ ከተሞች በእጅ ቦምብ ጥቃት መናወጣቸውና አራት ሰዎች ተገድለው ብዙዎች መቁሰላቸው ይታወሳል። ከሁለቱ የሀገሪቱ ምክትል ፕሬዚደንቶች አንደኛው፣ ሁለት የምርጫ ኮሚሽኑ አባላት አገር ጥለው ተሰደዋል። ቁጥራቸው ወደ መቶ ሺህ የሚጠጋ የሀገሪቱ ዜጎችም ተሰደው በአጎራባች ሀገሮች ተጠልለዋል። ዓለም አቀፍና የአገር ውስጥ የሲቪል ማህበረሰብ ድርጅቶችም ከመንግስት የሚደርሳቸውን ማስፈራሪያና አለመረጋጋቱን በመጥቀስ ታዛቢ ላለማሰማራት መወሰናቸውን አስታውቀዋል። በዚህ ድባብ ይላሉ ታዛቢዎች፣ ገዢው ብሔራዊ ምክር ቤትና ትናንሾቹ አባል ፓርቲዎቹ በምርጫው ጠቀም ያለ ድል እንደሚያገኙ የተረጋገጠ ነው። የገዢው ፓርቲ ደጋፊዎችም ለገዢው ጥምረት የለውጥ እርምጃዎች የሚወስድበት ስልጣን ይሰጠዋል ይላሉ። ቴሪ ቨርኪለን የአለም አቀፍ የቀውስ ተከታታይ ቡድን የኢንተርናሽናል ክራይሲስ ግሩፕ የመካከለኛ አፍሪቃ መርሃ ግብር አባል ናቸው። ገዢው ፓርቲ ከአጋር ፓርቲዎቹ ጋር ሆኖ በምክር ቤቱ ህገ መንግስቱን ለመቀየር የሚያስችል በቂ መቀመጫዎችን እንዲይዝ ይረዳዋል። በ2014 ዓመተ ምህረት መጀመሪያ ላይም ሞክረውት ነበረ። አንድ ድምፅ ጎድሏቸው ሳይሳካላቸው ቀረ። ስለዚህ አሁን ከዚህ ምርጫ በኋላ ይችላሉ። ህገ መንግስታዊ ለውጥ ከተካሄደ ከአስር አመታት በፊት በተፋላሚ ሁቶዎችና ቱትሲዎች መካከል ከተደረሰው የሰላም ውል ውስጥ አንዳንዱ ሊሰረዝ ይችላል። በውል ውስጥ ውህዳኑ ቱትሲዎች በመንግስቱ ውስጥ የሚኖራቸው ውክልና በኮታ የተረጋገጠ ነው። አዲስ ህግ ሲወጣ በፓርቲዎች ህብረት እንዲሆን ለማድረግ የተያዘውን ጥረትም ገዢው ፓርቲ የሚወስደው የለውጥ እርምጃ ሊንደው እንደሚችል ነው የሚነገረው። በቅርብ ዓመታት አዳዲስ ህጎችን ለማውጣት የተወሰነ ድምፅ መሟላት እንዳለበት በህግ የተደነገገ ሲሆን፣ ያም በመሆኑ ትላልቆቹና አነስተኛዎቹ ፓርቲዎች በስምምነት የሚሰሩበትን ሁኔታ ፈጥሮ ነበር። ዮላንዴ ቡካ በናይሮቢ። በጸጥታ ጥናቶች ተቋም ተመራማሪ ናቸው። መደበኛ ህጎችን ለማውጣት ድምፅ ለመስጠት የሚያስፈልገው ምልአተ ጉባኤ አለ። ህገ መንግስቱን ለመቀየር የሚያስፈልገው ድምፅ ደግሞ ከዚህ የተለየ ነው ነገር ግን ባለፈው ዓመት መጋቢት መንግስቱ እንደሞከረው ያ ቁጥር ከተቀነሰ ከፓርቲ ውጪ ሰዎችን ማሳመን አያስፈልግም። የፈለግከውን ህግ ትደነግጋለህ። ተመራማሪዋ አክለውም የቡሩንዲው መንግስት ባለፈው በ2010 ምርጫ እንዳደረገው ሲቪል ማህበረሰብ ድርጅቶችንና ተቃዋሚዎችን የማስፈራራት ዘዴን እየተጠቀመ ነው ብለዋል። በዚያም ምርጫ ተቃዋሚዎች አለመካፈላቸውን ያስታወሱት ተመራማሪዋ የአሁኑ በምርጫው ያለመካፈል ውሳኔያቸው ለዓለም አቀፉ ማህበረሰብ የድረሱልን ጥሪ ያህል ነው ሲሉ አመልክተዋል። ሆኖም ዓለም አቀፉ ማህበረሰብ ፈጥኖ እንዳልተንቀሳቀሰ ተመራማሪው አስታውሰዋል። የዓለም አቀፍ ቀውስ ተከታታይ ቡድን ተጠሪው ቴሪ ቨርኪለም በበኩላቸው ተቃዋሚውም ጎራ ቢሆን መንግስቱ ግልጽና አሳታፊ ምርጫ እንዲያካሂድ ጫና ለማድረግ ሳይችል ቀርቷል ነው የሚሉት አንዱ ችግር ይላሉ፣ ተቃዋሚው ጎራ ህዝቡ ሊከተለው የሚችል ይህ ነው የሚባል መሪ የሌለው የቡድኖች ህብረት መሆኑ ነው። ሌላው ችግር ደግሞ የቡሩንዲዎቹ ተቃዋሚዎች በሴኔጋልና በቡርኪና ፋሶ የስልጣን ዘመናቸውን ለማራዘም በተነሱት ፕሬዚደንቶች ላይ እንደተካሄደው የተሳካ የተቃውሞ እንቅስቃሴ የህዝብ ድጋፍ ሊያገኙ እንዳልቻሉ አስረድተዋል። በፍርድ ቤት መሟገቱና የፖለቲካ ጫና ለማሳደር መሞከሩ ለውጥ እንደማያመጣ ሲረዱት የጎዳና ተቃውሞ ለማካሄድ ወሰኑ። ይሁን እንጂ በቂ የህዝብ ድጋፍ ሊያሰባስቡ አልቻሉም። ዋና ከተማዋ ቦጁምቡራ ላይም እንደ ዋጋዱጉ ያለ ግዙፍ የተቃውሞ ሰልፍ ለማስወጣት እንዳልተቻለ ቴሪ ቨርኪሎን አስረድተዋል። በሌሎችም የአፍሪቃ ሀገሮች ገዢ ፓርቲዎች ለመሪዎቻቸው የስልጣን ዘመን የሚያራዝሙበትን መንገድ እያፈላለጉ ናቸው። በቅርብ ዓመታት ዩጋንዳ፣ ኬንያና ቡሩንዲ መገናኛ ብዙሀንንና ተቃዋሚ ፓርቲዎችን እንዲሁም ሲቪል ማህበረሰብ ድርጅቶችን መቆጣጠሪያ ህጎች ደንግገዋል። በሌሎች ሀገሮች ስልጣን ላይ ያሉ ፕሬዝደንቶችንና ተቃዋሚዎቻቸው በየሀገሮቻቸው ምን ማድረግ እንዳለባቸው ትምህርት ለመውሰድ የቡሩንዲን ሁኔታ አትኩረው እየተከታተሉ ናቸው፣ ያሉት ዮላንዴ ቡካ፣ ለምሳሌ ያህል የኮንጎ ዲሞክራሲያዊት ሪፑብሊኩ ጆሴፍ ካቢላ በህገ መንግስቱ የተከለከለ ሆኖ ሳለ ለሶስተኛ የስልጣን ዘመን ለመወዳደር እየከጀሉ ናቸው ብለዋል። ቡሩንዲ ሁኔታው በምንም አይነት ነፃና ፍትሃዊ ምርጫ ለማካሄድ አመቺ ባልሆነበት እንደፈለጋት ምርጫ ማካሄድ ከቻለች እንደ ካቢላ ላሉት መንገድ መንገዱን የሚጠቁም ይሆናል ብለዋል። ቀጣዩ ሳምንታዊ የስፖርት ዝግጅት ነው። እንደምናመሽታችሁልኛል የተከበራችሁ አድማጮች፣ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓል ትናንት ተጀምሯል። በአስመራ ደግሞ ፕሬዚደንት ኢሳይያስ አፈወርቂ በዝነኛው የቱር ደ ፍራንስ ዓለም አቀፍ የቢስክሌት ውድድር ለመጀመሪያ ጊዜ የሚሳተፉትን ኤርትራውያን ተቀብለው አነጋግረዋል። በአዲስ አበባ የታላቁ ሩጫ በኢትዮጵያ ከቻይና የመንገድና ድልድይ ሥራ ኩባንያ ጋር በትብብር ያዘጋጀው የ12 ኪሎ ሜትር የጎዳና ዱላ ቅብብሎች ውድድር ተካሂዷል። እነዚህንና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። ትላንት እሁድ በድምቀትና ለየት ባሉ ልዩ ልዩ ዝግጅቶች የተጀመረውን በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓል ላስቀድም። ይህ አቻምና በተካሄደበት በሜሪላንድ ዩኒቨርሲቲ በርድ ስቴዲየም የተከፈተው ዓመታዊ የኢትዮጵያውያን በዓል በየቀኑ በሚቀርቡ የስፖርት ውድድሮችና የተለያዩ ዝግጅቶች እስከፊታችን ቅዳሜ እንደሚዘልቅ ታውቋል። የትላንቱን የመክፈቻ ስነ ስርዓት የተከታተለው አዲሱ አበበ አንዳንድ አዳዲስ ነገሮች ነበሩ ብሏል። ምንድናቸው አዳዲሶቹ ነገሮች? ከራሱ ከአዲሱ እንስማ። አመሰግናለሁ ሰሎሞን። አንተም ሞን ገዛኸኝ በተለይ የትውልድ ቦታዬን ቱሉ ዲምቱን ስላነሳችሁልኝ ደስ ብሎኛል። አዎ አዳዲስ ነገሮች ነበሩ። ከፌዴሬሽኑ አመራር ለየት ያለና ያልተለመደ አነጋገር ተደምጧል። ፕሬዚዳንት ጌታቸው ተስፋዬ በዘንድሮ ሰላሳ ሁለተኛ ዓመታዊ ዝግጅት ላይ የተገኙትን ሁሉ በእንኳን ደህና መጣችሁ ንግግራቸው አመስግነው የሳምንቱን ዝግጅቶች ሲዘረዝሩ አርብ እለታ የኢትዮጵያ ቀን ይከበራል ካሉ በኋላ ባለፈው ዓመት የተፈጸመውን ስህተት እንደማንደግም ቃል እገባለሁ፣ ለተፈጸመውም ይቅርታ ጠይቃለሁ ነው ያሉት። ከፌዴሬሽኑ አመራር ለመጀመሪያ ጊዜ የተሰማ ሊለመድ የሚገባው ንግግር ይመስላል። ሕዝቡ በአክብሮት እንደተቀበለው ተመልክቻለሁ። ሌላው ለመክፈቻው ቅን የተያዘውና በፕሬዝዳንቱ የተገለጠው ልዩ ዝግጅት በሊቢያ በደቡብ አፍሪካና በሌሎችም የመካከለኛው ምሥራቅ አገሮች በኢትዮጵያውያን ወገኖች ላይ የተፈጸመውን አሰቃቂ ግድያና እንግልት ለማሰብ የቀረበ መሰናዶ ነበር። በዚህ ዓመት የመክፈቻው ሆኖ ከሀገራቸው ተሰደው መከራ የደረሰባቸው ወንድሞቻችን መታሰቢያ እንዲሆን ወስነናል። የኢትዮጵያውያን ስደት የማይታመንበት ደረጃ ላይ ደርሷል፣ ያሉት አቶ ጌታቸው ይህ የዛሬው የሰማዕታቱ መታሰቢያ በመታሰቢያነት ብቻ የማያልፍ ነገር ግን ሁላችንም የወገኖቻችንን ስደት ስቃይና ግፍ በቁጭት የምናሰላስልበት እንዲሆን በአክብሮት እጠይቃለሁ ብለዋል። በዚህ ሥነ ሥርዓት ላይ የተወሰኑ የአካባቢው የኢትዮጵያ ኦርቶዶክስ ሃይማኖት አባቶች ተወካዮች፣ የኢትዮጵያውያን ወንጌላውያን መድኃኔዓለም ቤተ ክርስቲያን አገልጋይ ካህን እንዲሁም የኢትዮጵያውያን እስልምና እምነት ተወካይ ተገኝተው እያንዳንዳቸው የሁለት ሁለት ደቂቃ ጊዜ ተሰጥቷቸው መልእክቶቻቸውን አድርሰዋል። ሌላ ለየት ያለ ነገር ዘንድሮ የክብር እንግዳው ቪዛ ተከልክሎ ቀርቶብናል ብለው አቶ ጌታቸው ለህዝቡ ማሳወቃቸው ሲሆን ያን የሚተካም ባይሆን ግን አንድ አዲስ ነገር ተናግረዋል፣ አሳይተዋል። ለአውሮፓው አርሰናል ቡድን ተሰልፎ የሚጫወተው ኢትዮጵያዊ ወጣት ጌዴዎን ዘላለም መገኘቱን ተናገሩ፣ ለህዝብም አስተዋወቁ። እኔ ደግሞ አገኘሁ በማለት ቴፔን ጠምጄ ጠጋ ስል ራሳቸው አቶ ጌታቸው ኢንተርቪው ነው የለም ብለው ልኮም አደረጉኝ። ምክንያት ስል ለማንም ምንም እንዳይናገር አባትየው ቃል አስገብተውን ነው የተገናኘው ነውና የመጣልን ይቅርታቱ አዲሱ ብለውኛል። ላቶ ጌታቸው ይቅርታ አድርጌያለሁ። የጌዴዮን አባት ጋሽ ዘላለም እንዴ፣ ጌዴዮንማ የኢትዮጵያ ኩራት ነው፣ እንዲናገር ይፍቀዱለት። ተስፋለኝ እንዳደመጡኝ። ሌላ ነፍሱን ይማረውና አርቲስት ተስፋዬ ለማን የሚያስታውስና በቺካጎ የኢትዮጵያውያን ማኅበረሰብ ጽህፈት ቤት የተሠራው የኢትዮጵያ ተስፋ ሙዚየም መታሰቢያ ዝግጅት በጽህፈት ቤቱ ፕሬዚዳንት ዶክተር እርቁ ይመርና በአሜሪካዊቷ ሌዲና ወይም ሰርካለም ገብረ ኢየሱስ አቅራቢነት የታየ ነበር። አነጋግሬያቸዋለሁ። ትኩረት ለሴቶችና ለወጣቶች ማኅበር መሥራች ሲስተር አሳየች ይርጋም ነበሩ፣ አነጋግሬያቸዋለሁ። እነዚህ ብዙ ያልተለመዱ በየዓመቱም ያልታዩ ነበሩና እንደ አዲስ ነገር የቆጠርኳቸው ለዚህ ነው። ያናገርኳቸውን ደግሞ በሌላ ዝግጅት የሚቀርብ ይሆናል። አሁንም ሌላ በተለይ በስፖርተኞች የሚወደደው ፍቅሩ ኪዳኔ ነበር። በአጭሩ አነጋግሬዋለሁ። ይህን ፌዴሬሽን ጥቂት ሆነው ከመሠረቱትና አንዱ በፕሬዚዳንትነትም ለብዙ ዓመታት የመሩት አቶ ብርሃኑ ወልደ ማርያምም ነበሩ። እሳቸውንም አናገሬ ያለሁ ቆንጆዋ ሜሮን ውድነህም ነበረች። ማይክራፎኔን ወደ አፏ ለማቅረብ ተንጠራርቼ አነጋግሬያት አለሁ። በነገራችን ላይ የቁንጅና ውድድር አድርጋ ስታበቃ አክሊሏን ለቀጣዩ ቆንጆ ታስረክባለች ዘንድሮ ሌላው አዲስ አይደለም እንጀራ ወጡ፣ የተለያዩ አርማዎችና ጥቅሶች ያሏቸው ካኔትራዎች፣ ልዩ ልዩ ታሪካዊ ባህላዊና የፖለቲካ ይዘት ያላቸው መጽሐፍት፣ የሙዚቃ ሲዲዎችና ካሴቶች፣ ምን አለፋችሁ እስከ መጪው ቅዳሜ የሚሰባሰቡት እስከ ብዙ መቶ ሺህ የሚደርሱ ኢትዮጵያውያን የሜሪላንድ ዩኒቨርሲቲውን በርድ ስቴዲየም ብቻ አይደለም የዲስንና አካባቢዋን መዝናኛ ቤቶች ሲያደምቁ ይከርማሉ። ሌላ አንድ የመጨረሻ ኳሱን እየተከተሉ የሚዘዋወሩ ህዝባዊ ስብስቦች አሉ አይደል? ትናንት አንዱን አግኝቻለሁ። የኢህአፓውን፣ ኢህአፓ ዲ ነው የሚባለው ብሎኛል አንድ አባል ወዳጄ። ኢህአፓ ዲሞክራሲ ለማለት ነው። ትናንት ለሁሉም ህዝብ ክፍት የሆነ የኢህአፓ የአንድነት ሲምፖዚየም አካሂደዋል። ሰሞኑን በዝግ ይቀጥላሉ ብለዋል። እነዚህን ደግሞ በሚመለከተው ፕሮግራም ሌላ ጊዜ እንመለስበታለን። ይቅርታ፣ አንድ ጊዜ ዘንድሮ ፌዴሬሽኑ በጡረታ ክልል ለሚገኙ እንግዶች ሁሉ መግቢያውን በነጻ አድርጓል። እስከ ቅዳሜ ዘልቅ ይሆን አላወቅኩም፣ አጣራለሁ። አዲሱ አበበን አመሰግናለሁ። በነገራችን ላይ አድማጮች የኤርትራ ስፖርት ፌዴሬሽን በሰሜን አሜሪካም አመታዊ በዓሉን ትላንት በሎስ አንጀለስ ካሊፎርኒያ መጀመሩ ታውቋል። የእግር ኳስ ውድድሮችና የሙዚቃ ድግስ ያካተተው በዓል ለአንድ ሳምንት ይቆያል ተብሏል። ወደ አስመራ ልውሰዳቸው። ፕሬዚደንት ኢሳያስ አፈ ወርቂ ባለፈው ሐሙስ በቤተ መንግሥቱ ተቀብለው ያነጋገሯቸው ቢሲክሌተኞች መሰረቱን በደቡብ አፍሪካ ያደረገው ዘጠኝ አባላት ያሉት የኤምቲኤን ቲም ባልደረቦችን ነው። አባላቱ በዝነኛው የቱር ደ ፍራንስ ዓለም አቀፍ የቢስክሌት ውድድር ለመጀመሪያ ጊዜ ይሳተፋሉ። ፕሬዚደንት ኢሳያስ ይህ በኤርትራውያኑ ቢስክሌት ጋላቢዎች የተገኘ ያልተጠበቀ ስኬት የሚያረጋግጠው ሀገሪቱ በዚህ የስፖርት መስክ ከፍተኛ የቴክኒክ ደረጃ ላይ መድረሷን ነው ብለዋል። ስኬቱ እነዚህን ጋላቢዎች በምሳሌነት የሚያዩ ወጣቶችንም ያነቃቃል ያሉት ፕሬዚደንት መንግስታቸውና የሚመለከታቸው የስፖርት ማኅበራት ስፖርቱን ወደ ላቀ ደረጃ ለማሸጋገርና በአህጉራዊ ውድድሮች ተሳትፎውን ለማጠናከር እንደሚሰሩ ቁርጠኝነታቸውን አረጋግጠዋል። ከአስመራ ወደ አዲስ አበባ እንዝለቅ። የታላቁ ሩጫ በኢትዮጵያ ከቻይና የመንገድና የድልድይ ሥራ ኩባንያ ጋር በትብብር ያዘጋጀው የ12 ኪሎ ሜትር የጎዳና ዱላ ቅብብሎች ውድድር ትላንት ተካሂዷል። ገዛይን ጽዮን መስቀል ተከታትሏል አመሰግናለሁ ሰለሞን ታላቁ ሩጫ በኢትዮጵያ ከቻይና የመንገድና ድልድይ ስራ ኩባንያ ጋር በትብብር ያዘጋጁት የአስራ ሁለት ኪሎ ሜትር የጎዳና ላይ ዱላ ቅብብል ሩጫ በድምቀትና በጠንካራ ፉክክር ትናንት አዲስ አበባ ውስጥ ተካሂደዋል ከተለያዩ ክለቦችና የስልጠና ፕሮጀክቶች የተወጣጡ ሁለት መቶ ሰላሳ ወንድና ሴት አትሌቶች ተሳታፊ ሆነውበታል ከለቡ ለቡ አዲስ አበባ ውስጥ የሚገኝ የስፍራ ስም ነው ከለቡ ኮንዶሚኒየም እስከ ቱሉ ዲምቱ አዲስ በተገነባው ዘመናዊ አስፋልት መንገድ ላይ በተደረገው የአስራ ሁለት ኪሎ ሜትር የጎዳና ዱላ ቅብብል በሴቶች የአሰላ አትሌቲክስ ቡድን በአንደኝነት ሲያጠናቅቅ፣ ተክለ ብርሃን አምባ የኮንስትራክሽን እና ቤቴል ቲቺንግ የዱላ ቅብብል ቡድኖች ሁለተኛና ሶስተኛ ሆነዋል። በወንዶች የዱላ ቅብብል የጌታ ዘሩ አትሌቲክስ ቡድን አንደኛ፣ ፌዴራል ማረሚያ ቤቶችና አሰላ አትሌቲክስ ቡድን ሁለተኛና ሶስተኛ ሆነው ፈጽመዋል። በተለያዩ ተቋማት በኤምባሲዎች እና ትልልቅ ሆቴሎች እንዲሁም በኤፍኤም ሬዲዮ ሰራተኞች መካከል የጦፈ ፍክክር ተደርጓል። ታላቁ ሩጫ በኢትዮጵያ የዘንድሮ ውድድሮቹን በስኬት አጠናቆ የቀጣዩን ዓመት ውድድር አንድ ብሎ የሚጀምረው የፊታችን ህዳር አስራ ሁለት ሁለት ሺ ስምንት አመተ ምህረት ነው። በዚሁ የህዳሩ አስር ኪሎ ሜትር የጎዳና ሩጫ አርባ ሺ ተሳታፊዎችን እንደሚያስተናግድ ሰሞኑን ተገልጿል። ከአራት ወራት በኋላ ለሚደረገው የታላቁ ሩጫ ምዝገባው ዛሬ ተጀምሯል። የታላቁ ሩጫ መስራችና የቦርድ ሰብሳቢ አትሌት ኃይሌ ገብረ ስላሴም በህዳሩ የጎዳና ሩጫ ላይ የሀገር ውስጥ ደጋፊዎቼን የምሰናበትበት የመጨረሻ ውድድር አደርጋለሁ ብሏል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ። ገዛ ጽዮን መስቀል። በመጨረሻም የመስክ ቴኒስ፣ በመስክ ቴኒስ ውድድር ታሪክ ዘመናት ያስቆጠረው የእንግሊዙ ዊምብልደን በዛሬው ዕለት ይጀመራል። በኦል ኢንግላንድ ክለብ የተጀመረው ውድድር ለሁለት ሳምንታት ይቆያል። በዘንድሮ ውድድር በወንዶቹና በሴቶቹ ቁጥር አንድ ላይ የሚገኙት የአምናዎቹ አሸናፊዎች ኖቫክ ጆኮቪችና ፔትራ ቪቶቫ ሻምፒዮንነታቸውን ይከላከላሉ። ትልቅ ትኩረት በሳበው በዘንድሮው የሳር ሜዳ የቴኒስ ውድድር የዓለም ኮከብ አትሌቶች ሮጀር ፌዴረር፣ ማሪያ ሻራፖቫ፣ አንዲ ሙሬና ሴሪና ዊልያምስ ይሳተፋሉ። በዚሁ ላብቃ። አድማጮቼ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። በመጨረሻም አፍሪካነ ክርእሶች በአዳነች ፍሳዬ የደቡብ አፍሪካ ምክር ቤት ክርክር ለዘጠና ደቂቃዎች ያህል የተካሄደ የደቡብ አፍሪቃ ምክር ቤት ክርክር ለዘጠና ደቂቃዎች ያህል ከተካሄደ በኋላም የምክር ቤቱ አባላት በፕሬዝደንት ጃኮብ ዙማ እና እርስ በራሳቸው ላይ የስድብ ውርጅብኝ ይወራወሩ እንደነበር ታውቋል። ተቃዋሚው ፖለቲከኛ ሙሲዋሊ ኮታ በምክር ቤቱ ያለውን ምሬት በሚገባ አንጸባርቀዋል። አመራሩ ፕሬዝደንት ዙማ ካቢኔያቸውና ከተግባሩ ጋር የተባበሩት ሁሉ ሊመሩን አይገባም። የአገሪቱን ህገ መንግስት አላከበሩም። የፈጸማችሁት ቃለ መሃላ ትርጉም የለውም። ዋሽታችሁናል። ህገ መንግስቱንና ህጉን እንደምታከብሩ ምሳሌም እንደምትሆኑ ተናግራችሁ ነበር። የአገሪቱን ህዝብ አታላችኋል። አሁን ታዲያ በዓለም ሀገሮች ፊት አፍረናል። ፒተር ማድለር የተባሉ ሌላ ተቃዋሚ ደግሞ ይህ በረጅም ጊዜ ውስጥ ሀገሪቱ ካየችው የከፋ ቅሌት ነው ሲሉ ነቅፈዋል። ከአልባሽር ጋር የተሳሰረው ቅሌት በፊፋ ማለት በዓለም አቀፍ የእግር ኳስ አስተዳደር የተፈጠረውን ቀውስ ያስንቃል በማለት ነቅፈዋል። የሱዳኑ ፕሬዝደንት ዑመር አልበሽር በሱዳን ዳርፉር ክልል ላይ ፍጅት እንዲፈጸም አቀናጅተዋል በሚል ክስ በዓለም አቀፍ የወንጀል ችሎት ለእስራት እንደሚፈልጉ ይታወቃል። ዳርፉር ውስጥ ለ13 ዓመታት ያህል በመንግሥትና በተቃዋሚዎች መካከል ውጊያ ሲካሄድ እንደቆየም ይታወቃል። የሱዳኑ ፕሬዝደንት በአፍሪካ ህብረት ጉባኤ ለመገኘት ጆሃንስበርግ የሄዱት ለአጭር ጊዜ ቢሆንም የደቡብ አፍሪካ መንግስት እሳቸውን ላለማሰር መወሰኑ በሀገሪቱ ትልቅ ጉዳይ ሆኗል። በተለይም ያባባሰው አንድ ፍርድ ቤት የሱዳኑ ፕሬዝደንት ከሀገሪቱ እንዳይወጡ ቢያዝም ባለሥልጣኖች ትዕዛዙን ችላ ማለታቸው ነው። ፕሬዝደንት አልባሽር በጉባኤ ለመሳተፍ የመጡ እንደመሆናቸው መጠን የዲፕሎማሲ ከለላ አላቸው የሚል ምክንያት ነው የደቡብ አፍሪካ መንግስት ያቀረበው። የሀገሪቱ ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ባለፈው ማክሰኞ በምክር ቤቱ በተደረገው ክርክር ዓለም አቀፍ የወንጀል ችሎት ፍትህ በጎደለው መንገድ አፍሪቃውያን ላይ ያተኩራል በማለት የመንግስቱን ውሳኔ ይደግፏል። ደቡብ አፍሪቃ ከችሎቱ አባልነት የመውጣቱን ጉዳይ እንድታስብበት ሐሳብ አቅርቧል። የዓለም አቀፍ ግንኙነትን በሚመለከት የፕሬዚዳንት ዙማ አማካሪ ሆነው ያገለገሉት የአነስተኛ ንግዶች ሚኒስትር ልንዌ ዙሉ እነዚህ ሰዎች እውነት እንድናስራቸው ጠብቀው ነበርን? ሲሉ ጠይቀዋል። የተከበሩ አፈ ጉባኤ፣ እነዚህ አባላት እውነት የአገር መሪን እንድናስር ጠብቀው ነበር? እንደገና መለስ ብለው ቢያስቡበት ይሻላል። የአፍሪካ ብሔራዊ ኮንግረስ ለኢኮኖሚ ነጻነት ከሚታገለው ወጣት ተኮር የሆነው ኢኤፍኤፍ ፓርቲ ያልተጠበቀ ድጋፍ አግኝቷል። ይሄው የአልበገርነት ባይነት ዝንባሌ ያለው ቡድን ፕሬዚደንት ዙማ የግል ቤታቸውን ለማደስ የመንግስት ገንዘብ በመጠቀማቸው ሲነዘንዛቸው ቆይቷል። በፕሬዝደንት አልባሽር ጉዳይ ግን የአፍሪካ ብሔራዊ ኮንግረስን ደግፏል። ደቡብ አፍሪካ ሚስተር አልባሽርን ብታስር ኖሮ ቀውስ ይፈጠር ነበር ሲሉ የድርጅቱ አባል ፍሎይድ ሸቮምቡ ተናግረዋል። And መንግስትን ወደ ፍርድ ቤት የሚወስድ ማንም አካል እዚህ ደቡብ አፍሪካ ውስጥ የአንድ አገር መሪን ማሰር ተገቢ ነው ብሎ ማሰብ የዋህነት ነው። ቢታሰሩ ኖሮ በአገራቸው አለመረጋጋት ሊፈጠር ይችል ነበር፣ በዚህ በደቡብ አፍሪካ የጸጥታ ሁኔታ ላይም አደጋ ይፈጥር ነበር። በተለይም በምክር ቤቱ ትልቅ ክርክር ያስነሳው ምክትል ፍርድ ሚኒስትር ጆን ጀፍሪ የፍርድ ቤቱ ትዕዛዝ ስላስከትለው የሕግ ችግር አንስተው በምክር ቤቱ የተቃዋሚዎች መሪ የሆኑትን ጆን ስቴንሃውስን ደደብ ብለው ተሳድበው ያልኩትን ስቤዋለሁ ካሉ በኋላ ነው። ስነ ስርዓት! ያልኩትን ስቤዋለሁ። የለም፣ የለም፣ እንደዛማ አይሆንም። አቤት የተከበሩት የምክር ቤት አባል ሌላ የምክር ቤት አባልን ከሰደቡ በኋላ እንደዛ በቀላሉ ስብ ያሉ ሊሉ አይችሉም። እዚህ ምክር ቤት ውስጥ ሌላውን አባል ደደብ የሚል የምክር ቤት አባል እንዲኖር አፈጉባኤው ሊፈቅዱ አይገባም። የምክር ቤቱ ስብሰባ በእንደዚህ አይነት ስድባዘል ንትርክ ላይ አብቅቷል። ሆኖም የምክር ቤቱ ክርክርም ሆነ በሀገሪቱ የታየው የፖለቲካ ክፍፍል ገና አላበቃም። የደቡብ አፍሪካ መንግስት በዓለም አቀፍ የወንጀል ችሎት የእስራት ማዘዣ መሰረት የሱዳኑን ፕሬዝደንት ለማሰር ስለመወሰኑ ጉዳይ በሀገሪቱ ምክር ቤት ስለተነሳው ስድብ አዘል ጭቅጭቅ የተቀናበረው ዘገባ ዜና ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩ ነው የተከበራቸው አድማጮች። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ መንገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቀቀ። በመስክና እዚህ ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታቸው ሳስተናግዳችሁ የቆየውን ሰለሞን ክፍሌ፣ ፕሮግራሙን የመራችልን ጽዮን ግርማናት መልካም ምሽት። ça va